ትረስት ፈንድ ወይም የአድራ ገንዘብ ባሳለፍነው ሰኞ በይፋ ተግባር ላይ መዋል ጀምረዋል። የአድራ ገንዘብ አሰባሰብ ቦርድ ሰብሳቢ የሆኑት ፕሮፌሰር አለማየሁ ገብረ ማርያምን ይህ የአድራ ገንዘብ ለምን ይሆን የሚውለው ሲል መሐመድ ሰልማን ጠይቋቸዋል። አገሪቷ በአሁኑ ጊዜ ገንዘብ የላትም። በአሁኑ ጊዜ ያላት የበጀትም ሁኔታ ሆነ በሌላው መንገድ ለጊዜው አስፈላጊና አስቸኳይ የሆኑ ነገሮችን ለመፍታት የሚያስችል የገንዘብ ሁኔታ የላትም። የመንግስትን የልማት ስራ የሚተካ አይደለም። መንግስት ወይንም በበጀት የሚያደርገውን የሚተካ አይደለም። ግን ለምሳሌ ትምህርት ቤቶች መሰራት ያለባቸው፣ አንዳንድ ቦታ ክሊኒክን የመሳሰሉ ነገሮች አስቸኳይ በሆኑ መንገድ የሚያስፈልጉ፣ በብዙ ብዙ ቦታ በተለይ ገጠር ውስጥ የሚጠጣ ውሃ ንጹህ ውሃ የለም። ህዝቡ ከከብት ጋራ ወንዝ ገብቶ ነው የሚጠጣው። እነዚህ እነዚህን የመሳሰሉትን ነገሮች ለማሰራት ወጣቶችን ደግሞ አንዳንድ በቢዝነስ በንግድ፣ በመሳሰሉት በቴክኖሎጂም ለመደገፍ የሚያስችሉ ፕሮጀክቶችን ለመስራት የሚያስችል የገንዘብ አሰባሰብ ነው። የሚሰበሰበው ዶላር ምን አይነት ልማት ላይ እንደሚውል የጠራ ነገር የለም። የጠራ ነገር ማለት ምንድን ነው? ለምሳሌ ጤንነትን በጤንነት ላይ ያተኩራል። ግን በጤንነት ላይ የተወሰኑ ፕሮጀክቶች አንድ ሁለት ሶስት ብሎ የተመዘገቡ የሉም። ምክንያቱም ጊዜው የለም። በአሁኑ ጊዜ ፕላን ለማድረግም አልተመቸንም። እስካሁን ያለው እንግዲህ በአራት ወር ውስጥ ብዙ ነገር የሚሰሩ ነበሩ። ይሄ ነገር አንደኛ ህጋዊ በሆነ መንገድ መቋቋም ነበረበት። ሁለተኛ የዚህ አይነት ኤክስፐርቲስ ያላቸው ሰዎች መሰባሰብ አለባቸው። ዝም ብሎ በአይነ ጭፍን የሚዘለልበት ነገር አለ። ሁሉ ነገር ጥናት ይፈልጋል። እነዚህ እነዚህ ስራዎች ላይ ቅድሚያ ሰተን እንሰራለን የሚለው ይህን ውሳኔ መወሰን የሚችለው ማን ነው? ገለልተኛ ቦርድ አለ። አምስት ከዲያስፖራ የሚቀመጡ አሉ፣ ከመንግስት ሶስት ኤንጂኦ ከሚባሉት የተመረጡ ወጣቶችን ደግሞ የሚወክሉ ከዛ ደግሞ በሴቶች በኩል የሚወክሉ እየተሟሉ አሉ። አንድ ልማት በሆነ ክልል ሲሄድ የቅድሚያ ጉዳይ ሊያጨቃጭቅ አይችልም ወይ? አይመስለኝም። ምክንያቱም እንዳልኩ ገለልተኛነቱ እዚህ ላይ ነው የሚጠቅመው። ያ ተጽዕኖ ሊመጣ የሚችለው በእኔ አስተያየት የመንግስት እጅ ሲኖርበት ነው። ይህን ገንዘብ አንደኛ ማውጣት ቢፈልግ አንድ ሰው ይችላል ወይ? ሁለተኛ ወለድ ያገኝበታል ወይ? በዚህ ገንዘብ በስጦታ መልክ ነው የሚሰጠው ሶስት መቶ ስልሳ አምስት ብር ነው ሰው እንዲሰጥ የምንወተውተው ማለት ነው። ስለዚህ ከዛም በታች አብዛኛው ለምሳሌ አሁን ሰላሳ ብር የሚሰጣለ፣ መቶ ብር የሚሰጣለ በዶላር ማለት ፕሮፌሰር፣ ግን በማኪያቶ መዋጮ አገር መለወጥ ይቻላል ብለው ያምናሉ? እሱማ ምን እንግዲህ ያለ ምርጫ ምንድን ነው። ይሄ ጥሩ ጥያቄ ነው፣ በጣም ጥሩ ጥያቄ ነው። ምክንያቱም እስካሁን እኔ ኢትዮጵያን ማውቃት የምልኬን እንግዲህ በለማኝነት ነው። ስንራብ ስንጠማ ወደ ምዕራብ ሄደን ሁልጊዜ ስጡን ነው ህዝባችን በረሃብ ዘፋኞች ተሰብስበው ለኢትዮጵያ ተረ ረሀብተኞች ነው የሚባለው። ሁሉ ነገር በለማኝነት ደረጃ ነው የምንታወቀው። ለእኔ ይሄ ትልቅ ነገር ነው ብዬ የምለው ምንድን ነው ከአሁን በኋላ ጣፈንታችን እኛን የምንፈታው አንድ ለምንም ማንንም ሰው የመጀመሪያው ፕሮጀክታችሁ በምን ያህል ጊዜ ተፈጻሚ ይሆናል ብለው ያስባሉ ፕሮፌሰር? አሁን የምንሰበስበው ገንዘብ እንደ ጥቂት ፕሮጀክቶች ለማሰማራት ይችላል በሚባልበት ጊዜ ሁለት ወርም ሆነ አራት ወርም ሆነ ስድስት ወር ገንዘቡን ተሰብስቦ እንዳለ በዛን ጊዜ ስራው ይጀመራል ማለት ነው። ስለዚህ እኛ ራሳችን የምንፈልገው ያንን የአድራ ገንዘቡን በይፋ ማሰባሰብ ከተጀመረበት ጊዜ ባሉት የመጀመሪያ ሶስት ቀናት ውስጥ ብቻ 87 ሺህ ዶላር መሰብሰብ እንደተቻለ ፕሮፌሰር አለማየሁ ነግረውናል። እናመሰግናለን ለመረጃው።